ሰላም ለእናንተ ይሁን ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል እዛው ያለውን የግብርና ችግር አብሬ ያየው መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛና ራሴን ፈልጌ ያገኘው ወጣት በግብርናው መስክ የራሱን አሻራ ለመተው እየጣሪ የሚገኝ ወጣት ነው። ዘመናዊ ግብርና ገዝ መሣሪያዎች ለአርሶ አደሮች ተደራሽ እንዲሆኑ ለማገዝ ስለመሰረተው ተቋም በምሽቱ ያጫውተናል። ሌሎች ጉዳዮችም የተካተቱበትን መሰናዶው ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ ጋብዛለሁ። ወደ ቀዳሚ መሰናዶ እንሻገር። በአመታት በተለያዩ መንግስት ያልሆኑ ተቋማት በግብርና ተኮር መርሃ ግብሮች ውስጥ ተሳታፊ የነበረው በጋሻው መብራቴ ልምዱንና ችሎታውን አደራጅቶ አርሶ አደሮቹን ለማገዝ እየጣረ የሚገኝ ወጣት ነው በጋሻው ቢፋርም ቴክ በተሰኘ ድርጅቱ በኩል በሚያደርገው እንቅስቃሴ ምክንያት የቶኒ ኢልሙ ፋውንዴሽን ና የኢኖቬሽን እንዲሁም ልቀት ሽልማትን የመሰሉ አለም አቀፍና አገር አቀፍ ሽልማቶችን እንዲሁም እውቅናዎችን አግኝተዋል ስለ እንቅስቃሴው የበለጠ ለማወቅ የምሽት እንግዳችን አድርገነዋል። ግብርናን ደጋፊ ተቋም ለመመስረት የተጓዘበትን ሂደት በመጀመሪያ በአጭሩ ያስቃኘናል። ቢፋርምቴክ የተመሰረተው 2012 ዓ.ም ነው እና አዲስ አበባ ነበር የምኖረው። የምሰራበት ጆ እየሰራሁኝ እንግዲህ የተለያዩ ቴክኖሎጂዎች አሉ በተለይ ውጭ ሀገር ግንኛ ሀገር ላይ ከፍተኛ የሆነ የቴክኖሎጂ ድጋፍ አርሶ አደሮቹ ያስፈልጋቸዋል። ስለዚህ የመጀመሪያ ስራ ፈጠራ ውድድር ቶኒ ሉምሉ ፋውንዴሽን የሚባል ናይጄሪያ መሰረት ያደረገ የስራ ፈጠራ ውድድር ላይ አመልክቼ እሱ ውድድር ኢንተርፕረነርሺፕ ወይም የስራ ፈጠራ ስልጠናውን ካገኘው በኋላ ወደ አካባቢ በመሄድ ነው የእህል መውቂያ የስንዴ እህል መውቂያ በመግዛት በዛ በተሰጠኝ ፈንድ አምስት ሺህ ዶላር ነበረ። በዛ ፈንድ ገዝቼ አርሶ አደሮቹን ለማገዝ የመውቂያ አገልግሎት ለመስጠት የጀመርኩት የስንዴ መውቂያ እንደምታውቀው ሲዝናል ነው ወቅታዊ ነው። ሶስት ወር ከወቃም በኋላ እንትኑ አቆመ። ወቅቱ መውቃቱ እንዳቆመ ቀጥታ ምንድን ነው ያደረግኩት መሬት ተከራይቼ ለአንድ አንድ ሄክታር ተከራይቼ እዛው ተወልጄ ያደኩበት ከተማ፣ አነዋሪ ከተማ የምችለውን ያክል እዛ መሬት ላይ ለአርሶ አደሮቹ የሚጠቅም ለየት ያሉ ቴክኖሎጂዎችን፣ አሰራሮችን ለማሳየት መሬቱን በስነስርዓት መስራት ጀመርኩኝ። ስለዚህ እዛው ሆኜ የተለያዩ ጥናቶችን አደርግ ነበር። የምስር በሽታ አካባቢያችን ላይ ስላለ ከደብረሃን ግብርና ምርምር ጋር በመሆን የምስር በሽታ ሪሰርች መስራት እዛው ጀመርኩኝ። ማሳዬ ላይ ተከራይቼ ነው ማሳውን። ስለዚህ ማሳዬ ላይ አልጠፋም። የተለያዩ ሰዎች ይመጣሉ፣ ትምህርት ያገኛሉ። በመሃል ከሸዋሮቢት እና በአፋር በኩል የአንበጣ ወረርሽኝ ተከሰተና ሌላ ሀገር ላይ በድሮን ቴክኖሎጂ በመታገዝ አንበጣ በሽታን የሰብል በሽታን በመለየት ቁጥጥር እንደሚያደርጉ አውቃለው እና ስለሱ ደግሞ ጥናት ማንበብ እና ኔትወርክ ማድረግ ጥረት አደረግኩኝ። ከዛ በኋላ ንስር አግሪቴክ የሚባል ሁለተኛ ስታርታፕ ካምፓኒ ለማቋቋም ከጓደኞች ጋር ጥረት አደረግኩኝ። በእኔም አውቃቸውን ሊተገበሩ የሚችሉ የአግሪካልቸራል ቴክኖሎጂ የግብርና ቴክኖሎጂዎችን መሬት ላይ ለማውረድ አርሶአደሮቻችንን ለማገዝ ነው ጥረት እያደረግኩ ያለሁት እና ይህንም ከፍተኛ ፍላጎት አለኝ። ያን እየሰራሁ ነው ያለሁት። ቢፋርም ቴክኖሎጂ የተባለው ተቋምህ በሌላ ምዕራፍ ጥረት እያደረገባቸው ከሚገኙ ጉዳዮች መካከል አንዱ ዘመናዊ የእርሻ ደጋፊ መሳሪያዎች ያሏቸው ሰዎችና ገበሬዎች የሚገናኙበትን ድልድይ መፍጠር እንደሆነ ሰምቻለሁ። ስለ እዛ እስኪ ጥቂት ንገረኝ። እዛ ቢፋርም ቴክን ለማቋቋም ጥረት እያደረግኩበት ባለውበት ወቅት እየወቃሁ ነው። አርሶ አደሮቻችን እኛ አካባቢ ላይ ይመጣሉ፣ መውቂያ ወረፋ ይይዛሉ። በጣም የኔን አስቀድምልኝ፣ የኔን አስቀድምልኝ ይጋብዛሉ። ምን ይላሉና አርሶ አደሮች መውቂያም ሆነ ትራክተር በአቅራቢያቸው ለማግኘት የሚያስችላቸው ቴክኖሎጂ የለም። ያሉትም ጥቂት የግብርና መውቂያ እና ትራክተር መካናይዜሽን አገልግሎት የሚሰጡት ድርጅቶች አንዱ አካባቢ ላይ ብዙ ይኖራሉ፣ አንዳንዱ አካባቢ ላይ ደግሞ ከፍተኛ እጥረት አለ። ስለዚህ በራይ እንደ ራይድ ወይም እንደ ኡቨር የሚያገናኝ ዲጂታል ፕላትፎርም ለመስራት ነው ቢፋርም ቴክ የሚባል ሞባይል አፕሊኬሽን እና ኮል ሴንተር ያለው አርሶ አደሮቻችንን የሚፈልጉትን የግብርና መካናይዜሽን አገልግሎት ወይም የመውቃት ወይም የማረስ አገልግሎት በአቅራቢያቸው የሚያገናኝ ፕላትፎርም ወይም ድልድይ ለመስራት ጽንሰ ሀሳቡን በሌሎች ሀገሮችም እየተደረገ ስለሆነ አፕሊኬብል የሆነ ስለሆነ እሱን ጥረት አደረግኩኝ። ከዛም በኋላ በእሱ ላይ ጥናት አደረግኩና ሞባይል አፕሊኬሽኑ ተሰራ። ምንድን ነው የአርሶ አደሮቻችን ሞባይል አፕሊኬሽን ስለማይጠቀሙ፣ አርሶ አደሮቻችን በቀላሉ እጃቸው ላይ ባለው ስልክ በኮል ሴንተር በአጭር ቁጥር ደውለው ነው የምናገናኛቸው። በተጨማሪም ባለ ትራክተሮች ኦፕሬተር ይፈልጋሉ። ኦፕሬተሮቻቸው ቢሄዱ በአንድ ቀን እንኳን የኮምባይነር ብዙ ብር ያጣሉ ባለ ኮምባይነሮቹ። በተጨማሪም ያው ኮምባይነር ከልማት ባንክ ብድር ነው አገልግሎት ወስደው እየተጠቀሙ ያሉት ። ስለዚህ የሚከፍሉት ዕዳ አለባቸው። ስለዚህ የተማሩ ስኪልድ ኦፕሬተር ለማገናኘት እንደዚሁም ሳስ ሶፍትዌር በመጠቀም ቢፋርም ሳስ ሶፍትዌር እንትን አድርገን ፕላትፎርሙን ሰርተን አሁን አየር ላይ አለ። ሞባይል አፕሊኬሽኑ ተሰርቷል፣ ግን የተወሰኑ ሶፍትዌሮች ይቀሩታል። ስለዚህ በቅርብ ይህንን እውን እናደርጋለን። እርሻ ለብዙ ዘመናት የቆየ የአብዛኛው የኢትዮጵያ ሕዝብ መተዳደሪያ የሆነ ዘርፍ ነው። ይህ ህብረተሰብ ደግሞ ለዘመናት ይዞት የቆየው ባህላዊ አስተራረስ፣ ባህላዊ የግብርና ባህል አለ። ያንን በተቻለ መንገድ ቀይሮ ወደ ዘመናዊው እንዲራመድ ለማስቻል ነው ጥረት እያደረግህ ያለኸው። በዚህ ሂደት ውስጥ የገጠሙ ችግሮች ምንድን ነበሩ? ይህንን ቴክኖሎጂው ላይ ለመስራት ጥረት እያደረግኩ ባለውበት ሰዓት ላይ እንደምታውቀው የተለያዩ ችግሮች ያጋጥማሉ። በተለይ ስታርታፕ ካምፓኒ ለማቋቋም ጥረት በምታደርግበት ሰዓት ከመዘጋገቡ ጀምሮ የቴክኖሎጂ ጥረት ይኖራል። በተጨማሪ አርሶ አደሮቻችን አሁን እኛ የመውቃት አገልግሎት እየሰጠን ነው፣ በጣም ደስተኛ ናቸው። ትክክለኛና የሚጠቅም ቴክኖሎጂ ካመጣን ምንም አይነት ማሳመንና ከፍተኛ ጥረት አያስፈልግም። እነሱ ጠቃሚ መሆኑን ከተረዱ በኋላ ቢያንስ፣ ከጎረቤታቸው ከተረዱ በኋላ ይተገብሩታል። ነገር ግን ይህንን ቴክኖሎጂ እውን ለማድረግ እና ለማስቻል ከኔትወርክ ጀምሮ አካባቢችን ላይ ካሉት ግጭቶች ጀምሮ፣ በተጨማሪም ይህንን ስራ ተረድቶ ከማገዝ አንጻር ከፍተኛ እጥረት አሚን ችግር ያጋጥማል። ነገር ግን በተቃራኒ ደግሞ መንግስት ዲጂታላይዜሽን 2025 እቅድ ይዞ ወጣት ስራ ፈጣሪዎችን የማገዝ በዚህ ዘርፍ ላይ ያሉትን አነስተኛም ቢሆን ግራንት የመስጠት እና የማበረታታት ሂደቶች ከመንግስት በኩል ስላሉ በሱ በኩል በጣም በጣም ነው የምናመሰግነው። በችግሩ ውስጥ እንግዲህ ስራ ቁመ እነኝህ ስራዎች ስትሰራ ከኮሮና ጀምሮ ከግጭቱ ጀምሮ የተለያዩ ፈተናዎች እንደውም ተስፋ የሚያስቆርጡ ተመልሶ ወደ ቅጥር አለም ወይም ወደ ሌላ ለማስኬድ የሚያስችሉ ብዙ ፈተናዎች ያጋጥማሉ። ነገር ግን የያዝኩት አላማ በሚችለው በሙያዬም ከፍተኛ ጥረት ለማድረግ ስለሆነ ቢፋርምቴክን ለማቋቋም ችያለሁ። አሁን እንግዲህ ፋይናላይዝ አድርጎ ይህን ዲጂታል ፕላትፎርም በመላው ሀገሪቱ በተለያየ ቋንቋ ሊያገናኝ የሚችል ድልድይ ለመስራት ነው። ቢፋርም በጥቂት ዓመታት ውስጥ እንደዚህ ያሉ ለውጦችን ማስመዝገብ ችለዋል። የተለያዩ ሀገር አቀፍ እንዲሁም ደግሞ ዓለም አቀፍ ሽልማቶችንም ለማሸነፍ ችለሃል። ይዘኸው በመጣኸው አዲስ ሀሳብ ምክንያት የመጭ ዘመን ፍላጎትህ፣ የመጭ ዘመን ግብህ ምንድን ነው? ከጀመርከው አንጻር ምን ለማድረግ አስበሃል? የመጪው ዘመን ግቤ እንግዲህ በግብርና ቴክኖሎጂ ሀገራችንን የበኩሌን ጥረት ለማድረግ ከፍተኛ ምኞትና ፍላጎት አለኝ። ያንንም እውን እንደማድረግ እግዚአብሔር እንደሚረዳኝ ተስፋ አደርጋለሁ። የመጪው በመጪው በቅርብ ጊዜያት ይሄ ዲጂታል ፕላትፎርም ተቋቁሞ የተለያዩ የአግሪካልቸራል ቴክኖሎጂዎችን በዛ ዲጂታል ፕላትፎርም ውስጥ ወይም መድረክ ውስጥ በእኛ ድርጅት በኩል በቀላሉ አርሶ አደሮች የሚጠቅም ቴስት የተደረገ የተረጋገጠ የግብርና ቴክኖሎጂዎችን የሚቀርብበት፣ ትራክተርና መውቂያ ያላቸው ሰዎች ከትራክተር ከሚፈልጉ ማህበረሰብ ጋር የሚገናኙበት፣ በተጨማሪም የተለያዩ የግብርና ኢንፑቶች ግብዓቶች ሁሉ ጭምር የሚቀርብበት፣ እኛም ደግሞ ወደ ተለያዩ ሀገሮች ኔትወርክ ክሬት አድርገን አቅም ገንብተን የተለያዩ ጠቃሚ የሆነ ለእኛ አገር ተስማሚ የሆነ የግብርና ቴክኖሎጂዎችን በእኛ በኩል የሚቀርቡበት ትልቅ የግብርና ድርጅት እውን እንዲሆን ማስቻል ነው። ያ የመጪው ህልም። በጋሻው እንደማይህ፣ በጣም ወጣት ነህ። በስራህም ደግሞ ለመርዳት እየተንቀሳቀስ ያለው ደግሞ በአብዛኛው ወጣቶችን ነው። በዚያ ልክ ግን በርካታ ወጣቶች የግብርናውን መስክ ለመሳተፍ በግብርናውን መስክ ውስጥ አልፈው ያሉትን በረከቶች ለመሰብሰብ ያላቸው ፍላጎት በተለያዩ ምክንያቶች ሲቀንስ ወይንም ደግሞ ሲያፈገፍግ እናያለን። እነዚህ ሁኔታዎች ለመቀየር ምን ማድረግ አለባቸው? አሚን፣ የግብርናው ዘርፍ ከፍተኛ የሆነ የሰው ኃይል መያዝ የሚችል ከፍተኛ የሆነ ስራ አጥ ቁጥርን መያዝ የሚችል እና ወጣቶች ሊሰማሩበት የሚችሉበት በጣም አስደሳች የስራ ዘርፍ ነው። ለምሳሌ እኔ እንደ ማንኛውም ኢትዮጵያዊ ወጣት ተምሬ ያለው ተምሬ ወደ የተለያዩ መስሪያ ቤቶች ተቀጥሬ ያለው። ነገር ግን እኔ በጣም ደስተኛ የሆንኩት አካባቢ ላይ ሄጄ ከአርሶ አደሮች ጋር አብሬ እዛው ያለውን የግብርና ችግር አብሬ እያየው መፍትሄ ለማምጣት ከመፍትሄ ከሚሰጡት ሰዎች መካከል ለመሆን ጥረት በማደርግበት ሂደት ውስጥ ነው ራሴን ደስተኛ እና ራሴን ፈልጌ ያገኘው። ስለዚህ ወጣቶች ወደዚህ ስራ ቢሰማሩ በጣም ነው የሚያተርፉት። በጣም ነው ህይወታቸው የሚቀየረው። በጣም ሀገራቸውን ሁሉ ይቀይራሉ። ለምሳሌ በሱፐር ማርኬቶች ሄደህ የተለያዩ ምርቶችን ብትመለከት ስቲኪኒ እንኳን ይሄ የጥርስ ስንጥር ከቻይና ነው የምንገዛው በዶላር። እኛ ግን በምስራቅ አፍሪካ ከፍተኛ የባምቡ ወይም ደግሞ የቀርከሃ ሀብት አለ። እኛ ወጣቶች ተሰማርተው ሰርተው ከውጭ የሚገቡትን መተካት የምንችልባቸው ዘርፎች አሉ። ነገር ግን ምንድነው የተለመደው ቢዝነስ አስዩ ይዣል የተለመደ ስራ መስራትን ነው እየያዝነው። ለምሳሌ ባጃጅ የሆነ ሰው ከገዛ እኛ ባጃጅ እንገዛለን ደግመን። ለየት ያለም ሰው ደግሞ ወደ እንደዚህ አይነት ስራ ሲገባ ማበረታታት አይኖርም ዲስከሬጅ፣ አካባቢው ሁኔታው የሚያበረታታ ሁኔታዎች ብዙ ጊዜ አይፈጠሩም። ስለዚህ ወጣቶች በዚህ ዘርፍ ላይ ቢሰማሩ ከፍተኛ የግብርና ችግር አለ ማለት ከፍተኛ የሆነ ገበያ አለ ማለት ነው። ያን ችግር ለመቅረፍ የመጣ ሰው ከፍተኛ በረከት ያገኛል፣ በከፍተኛ የሆነ ትርፍ ያገኛል። በዛ ላይ ደግሞ እጅግ አስደሳች አገር የሚጠቅም የውጭ ምርቶችን የሚተካ ምርት ማምረት ይቻላል በቀላሉ። እጅግ በጣም አመሰግናለሁ በጋሻው መብራቴ። የኢትዮጵያ ገበሬዎችን ሊጠቅም የሚችል መርሃ ግብር ዘርግተህ በመንቀሳቀስ ላይ የምትገኝ ወጣት ነህ። ቢፋርም የተባለ ተቋምም አስተዳዳሪ ነህ። በእጅጉ አመሰግናለሁ። ያሰብከው ተሳክቶ ደግሞ ዳግም ተገናኝተን በስኬት ዙሪያ ለማውራት ያብቃን። በጣም አመሰግናለሁ። መልካም ምሽት ይሁንልህ። እኔም በጣም አመሰግናለሁ ለአሜሪካ ድምፅ ሬዲዮ ሀብታሙ በዚህ አጋጣሚ ቢፋርም ቴክን ለማገዝ ለማበረታታት፣ በዚህ ሂድ ምክር አገልግሎት ለመስጠት የሚፈልጉ በውጭም ሆነ በሀገር ውስጥ ያሉ ይህን የግብርና ስራ በምሰራበት ወቅት ጥረቴን ለማገዝ ወይም ለመምከር አቅጣጫ ለማስያዝ የሚፈልጉ ካሉ በዚሁ አጋጣሚ ጥሬን አቀርባለሁ። እጅግ አድርጌ አመሰግንሃለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ የኢትዮጵያ ባህር ኃይል በረበራ ላይ ሊመሰረት ለታለመው የጦር ስፍራ መደብ የሚሆን በቂ ዝግጅት መደረጉን ከሰሞኑ ተሰምተዋል። ኃይሉ ስላለበት ወቅታዊ ቁመናና ስለሚያከናውናቸው ተግባራት አዛዦቹ ለህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ከሰሞኑ ሪፖርት አቅርበዋል። ይህን የተመለከተውን ዘገባ ኬኔዲ አባት ያስደምጠናል። የሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አዲስ አበባ የሚገኘውን የኢትዮጵያ ባህር ኃይል ዋና መስሪያ ቤት ከጎበኘ በኋላ በባህር ኃይል ወቅታዊ አቋም ዙሪያ ከአመራሩና ከአዛዦቹ ጋር ተወያይቷል። ለመገናኛ ብዙኃን ዝግ በነበረው ስብሰባ ላይ ኮሚቴው የኃይሉን ሪፖርት ማዳመጡ ተነግሯል። ከሪፖርቱና ከውይይቱ በኋላ የኢትዮጵያ ባህር ኃይል ምክትል አዛዥ ሪር አድሚራል ናስር አባዲጋ ለጋዜጠኞች ማብራሪያ በሰጡበት ወቅት ከሶማሊላንድ ጋር የተደረሰውን ስምምነት አድንቀዋል። ፖለቲካ አመራር አሁን በሀገር ደረጃ ከሶማሌላንድ ጋር ስምምነት ተፈጥሯል። ስምምነቱ ለኢትዮጵያ ሕዝብ በጣም አስፈላጊ ነው። አስፈላጊነቱ ደግሞ መጨረሻ ላይ ዞሮ የሚወርቆ በባህር ኃይል ላይ ነው። ባህር ኃይልም ይሄን ሰምቶት ወደፊትም አንድ ሁለት ብሎ የተነባቸው ቦታዎች ናቸውና ለዚህ ጥሩ ነገሮች ይሰራሉ። የቀድሞው የኢትዮጵያ ባህር ኃይል ኤርትራ በ1983 ዓ ም ሉዓላዊ ሀገር ስትሆን መፍረሱ ይታወቃል። ላለፉት 33 ዓመታት ኢትዮጵያ የባህር በር ባይኖራትም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከዘለቁ ወዲህ የባህር ኃይሏን መልሳ ወደ ማቋቋም ገብታለች። ከ2010 ዓ ምት ጀምሮ ዝግጅት ሲደረግ መቆየቱን የጠቆሙት ሪር አድሚራል ናስር አባዲጋ አሁን ግዳጅ ለመወጣት የሚያስችል አቅም ፈጥረናል ብለዋል። እጅግ በጣም ጥሩ በሚል ደረጃ ላይ ደርሴ እናያለን። አሁን ለምሰጠን ግዳጅም ለመወጣት ለብዙ መርከብ ለውጊያ መርከብ የሚሆን የሰው ኃይል አቅም ላይ ደረጃ ደርሴናል። ስለዚህ ለዚህ ወደብ ተገኘ ሲባልም ዝም ብሎ አይደለም ከዚያ በፊት ዝም ብሎ አይደለም፣ የጠቀመ ነው። ልጆቻችንም በተለያዩ ሀገራት ለሶስት አመት ለአራት አመት ሀገር ውስጥም ሲስለጥኑ የቆዩ ናቸው በዛም ደግሞ ውጭ ሀገር ሄዶ ለስድስት ወር ለአራት ወር መርከብ ይዞ ባህር ላይ የነበሩ ልጆች ናቸው ያሉንና ለዚህ የተሻለ ደረጃ ላይ እንዳለን ነው ወደፊት ለሚፈጠረውም ለሚመጣ ነገር ግዳጅ ለመወጣት ሙሉ አቅም አለን ብዬ መግለጽ ፈልጋለን የባህር ኃይሉን አጠቃላይ እንቅስቃሴና በተለይ ከወቅታዊ ሁኔታዎች ጋር በተገናኘ ያለውን ዝግጅት የተመለከተ ሪፖርት ማዳመጣቸውን የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲህ ማህዲ ገልጸዋል። ሀገራችንን ማሪታይም ስርአትን ወይም የባህር ኃይሉን ስርአት እጅጉኑ ከፍተኛ ደረጃ ላይ ሊያበቃ የሚችል ስራዎች እንደሰሩ ነው ያየ ነው እና ይህ ደግሞ በውስጣችን እኛ በጣም እንድንረጋጋና ውስጣችን ኮንፊደንስ እንዲሰማን አድርጎናል። ባህር ኃይል ሲባል በህብረተሰቡ ያለው ግንዛቤ የላቀ አደለም፣ ግን መተ ስታይ እና እይተር ያለውን ስራ በአካል ስታይ ስትሰማ እጅግ አመርቂ ስራ ነው የተሰራው። ሀገራችን ከሁሉም ተቋማት ጋር አብረ በጋራ እየሰራች ከዓለም አቀፍ ተቋማት ጋር በጋራ እየሰራ ነው ባህር ኃይሉ። ስልጠናዎችም ከውጭ የወሰዱ እዚህ መጥተው ልምድም ቴክኒካል ትብብርም ስላለ ተቋሙ እጅግ ከፍተኛ ደረጃ ላይ ነው ማለት እንችላለን። አሁን ካለው ከሶማሊላንድ ጋር ከተፈራረም ነው ጋር በተያያዘም ቅድመ ዝግጅት ስራዎች እየተሰሩ ነው ባህር ኃይላችን በስምነቱ መሰረት ወደፊት በቀጣይ መንግስታችን በሚሰጠው አቅጣጫ ያስቀመጠ መሰረትና በታቀደው መሰረት ለባህር ኃይሉ እዛ ጋር ሄደው ባህር ኃይሉን መሰረትና የራሱን የሚገባበትን የሀገር ተልዕኮን ለማውጣት በቂ ዝግጅት አድርጓል ማለት እንችላለን። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የባህር በር ፍላጎት ከገለጹበት ጊዜ አንስቶ ጉዳዩ መነጋገሪያና የውጥረት ምንጭ ሆኖ ቀጥሏል። ጠቅላይ ሚኒስትሩ ህዳር 4 2016 ዓ ም ለተወካዮች ምክር ቤት በሰጡት ማብራሪያ የባህር ኃይል ግንባታው ከባህር ጥያቄ ጋር የተገናኘ እንደሆነ ገልጸው ነበር። ይህ ጉዳይ አዲስ ጥያቄ አድርገው የሚያወሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ አይ ቲንክ፣ የባህር ኃይል ስንገነባ አልነበሩም መሰለኝ ሰዎች፣ ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ ሌላ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ አጀንዳው። ያኔ ዩቱብ ያልነበረው ሁሉ አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ጠቅላይ ሚኒስትሩ ከሶማሊላንድ ፕሬዝደንት ሙሴ ቢሂ አብዲ ጋር የመግባቢያ ስምምነት ከተፈራረሙ በኋላ መንግስታቸው የኢትዮጵያን የባህር ጥያቄ በሰጥቶ መቀበል መርህ በዲፕሎማሲ መንገድ እንዳሳካ ቢገልጹም የአፍሪካ ቀንድ ላይ ግን ውዝግብና ንትርክ በርትቶ ሰንብቷል። በኢትዮጵያና በሶማሊያ መካከል የተፈጠረው ውጥረት እንደሚያሳስባቸው በርካታ የዓለም አቀፉ ማህበረሰብ አባላትም ገልጸዋል። የታሳሳይ ሁለቱ የመግባቢያ ሰነድ ኢትዮጵያ ከሶማሊላንድ በ ስልሳ ዓመት ሊዝ ለጦር መደብና ለንግድ አገልግሎት የሚውል የባህር በር እንድታገኝ የሚያስችላት ሲሆን፣ ሶማሊላንድ ደግሞ በሂደት ከኢትዮጵያ የሉዓላዊ አገርነት እውቅናን እንድታገኝ በኢትዮጵያ አየር መንገድ ላይም ድርሻ እንዲኖራት የሚያስችላት ነው። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። ኬኔዲን አመሰግናለሁ። ወደ ሌላ ዓለም አቀፋዊ ጉዳይ ስንሻገር ከሰሞኑ የጋዛን ጦርነት በመዘገብ ላይ የነበሩ ሁለት ተጨማሪ ጋዜጠኞች መገደላቸውን ተከትለው የተባበሩት መንግስታት ድርጅት ከጥቅምት ወር ወዲህ በታሪክ ታይቶ በማይታወቅ መልኩ ወደ 80 የሚጠጉ ጋዜጠኞች የመገደላቸው ጉዳይ እንዳሳስበው አስታውቋል። በዚህ ጉዳይ ላይ ጄሲካ ጃሬት ያደረሰችንን ዘገባ ስመኝሸ ቆየት አቀርበዋለች። ጋዛ የሚገኘው የአልጃዚራ ቢሮ ዋና ኃላፊ ዋኤል አልዳህዱ ከልጃቸው ሀምዛ ጋር የመጨረሻ ስንብት ያደረጉበት ይህ ቀን ለመገናኛ ብዙሃን የጨለማ ቀን ነበር። የአልጀዚራ ሚዲያ ባልደረባ የነበረው ሀምዛ አልዳህዱ እሁድ ለት ራፋህ አቅራቢያ ከተገደሉ ሁለት ጋዜጠኞች መካከል አንዱ ነው። ዋኤል አልዳህዱ ልጃቸውን ማጣታቸው ለቤተሰባቸው ተጨማሪ ሐዘን ነው። የአልጀዚራ ኃላፊው በጥቅምት ወር የተካሄደ አንድ ጥቃት በቴሌቪዥን በቀጥታ ይተላለፍ በነበረበት ወቅት ባለቤታቸው፣ የ15 ዓመት ወንድ ልጃቸው፣ የ7 ዓመት ሴት ልጃቸውና የልጅ ልጃቸው መገደላቸውን አወቁ። ሌላኛው ልጃቸው የህያ ደግሞ ከፍተኛ ጉዳት ደርሶበት ነበር። ዳህዱህ ራሳቸውን በታህሳስ ወር ዘገባ ላይ እያሉ ጉዳት ደርሶባቸው እንደነበር ይናገራሉ። አንድ ሰው በህይወቱ ያለውን ነገር ካጣ በኋላ እንደገና የመጀመሪያ ልጁን ሞት እንዴት ይቀበላል? የቤተሰቦቼን አባላት ሚስቴን፣ ልጄን፣ መሐሙድ ሻምና አዳምን አጥቻ አለው። አሁን እንዴት ይህን መቀበል እችላለሁ? የዳህዱህ ልጅ ሀምዛና የአዣንስ ፍራንስ ፕሬስ ዘጋቢ የነበረው ሙስተፋ ሁሪያ እሁድ ለት የተመደቡበትን ስራ አጠናቀው እየተመለሱ ሳለ ነበር በእስራኤል የአየር ድብደባ መኪናቸው የተመታው። የእስራኤል መከላከያ ኃይል አሸባሪ ቡድን ለይቶ መምታቱን ለሮይተርስ የገለጸ ሲሆን በአንድ ተሽከርካሪ ውስጥ ይጓዙ የነበሩ ሌሎች ሁለት ተጠርጣሪዎች መገደላቸውን የሚገልጽ ሪፖርቶች መውጣታቸውንም እንደሚያውቅ ተናግሯል። እሁድ ዕለት የተገደሉት ሁለቱ ጋዜጠኞች በጦርነት ዘገባ ውስጥ ታይቶ በማያውቅ ሁኔታ ከተገደሉ በርካታ ጋዜጠኞች መካከል መሆናቸውን የመብት ተሟጋቾች ይገልጻሉ። ኮሚቴ ቱ ፕሮቴክት ጆርናሊስትስ የተሰኘው የጋዜጠኞች መብት ተሟጋች ቡድን እንደ አውሮፓውያን አቆጣጠር ከጥቅምት ሰባት እስከ ጥር ስምንት ድረስ ያለውን ወቅት ገልጾ ባወጣው መረጃ መሰረት እስካሁን ሰባ ዘጠኝ ጋዜጠኞች የተገደሉ ሲሆን ሰባ ሁለቱ ፍልስጤማውያን፣ አራቱ እስራኤላውያንና ሶስቱ የሊባኖን ዜጎች መሆናቸውን አስታውቋል። ይህ በአጭር ጊዜ ውስጥ የደረሰው ከፍተኛ መጠን ያለው የጋዜጠኞች ሞት የተባበሩት መንግስታት ድርጅትንም አስደንግጧል። የድርጅቱ ተባባሪ ቃል አቀባይ ፍሎሬንሲያ ሶቶ ኒኞ ሰኞ ዕለት ለጋዜጠኞች በሰጡት መግለጫም ጋዜጠኞች ኢላማ እንዳይደረጉ በድጋሚ ጥሪ አቅርበዋል። ጆርናሊስትስ ሪስክ ዜር ላይቭስ ቱ ብሪንግ ዘ ትሩዝ ጋዜጠኞች እውነትን በዓለም ዙሪያ ላሉ ሰዎች ሁሉ ለማድረስ ህይወታቸውን አደጋ ላይ ይጥላሉ። ጋዛ ውስጥ የሚገጥማቸው ሁኔታ ግን ይህ ስራ የበለጠ ከባድ እንዲሆን አድርጎታል። ዋሽንግተን ዲሲ የሚገኘው የእስራኤል ኤምባሲ በጉዳዩ ላይ አስተያየት እንዲሰጥ ከአሜሪካ ድምጽ ለቀረበለት ጥያቄ ምላሽ አልሰጠም። ሆኖም የኤምባሲው ቃል አቀባይ ቀደም ሲል ባደረጓቸው ንግግሮች የእስራኤል ጦር ሆን ብሎ ጋዜጠኞችን ኢላማ እንደማያደርግ ተናግረው ነበር። ሮይተርስን ጨምሮ የተለያዩ ቡድኖች ያደረጉት ምርመራ ግን የሚያመለክተው ይህን ምላሽ የሚቃረን ነው። ሮይተርስ ባለፈው ወር ባካሄደው አንድ ጥናት ለምሳሌ የእስራኤል ታንክ በጥቅምት ወር ሆን ብሎ በፈጸመው ጥቃት የድርጅቱ ጋዜጠኛ የነበረው ኢሳብ አብዱላህ መገደሉን አረጋግጧል። ምርመራው የእስራኤል የዜና ቡድን የሚገኝበትን ቦታ ያውቅ ነበር ብሏል። ሊባኖስ የሚገኘው የሮይተርስ ቢሮ ኃላፊ ማያ ጌብሊ እንደሚሉት ሮይተርስ ለግድያው ተጠያቂነት እንዲኖር ግፊት እያደረገ ነው። ያም ሆኖ አብሯቸው የሚሰሩት ባልደረቦቻቸው አሁንም የሚሰሩበትን አደገኛ ሁኔታም ያስረዳሉ። ጋዜጠኞች ስራቸውን መስራት የማይችሉበትና ኢላማ ባለየ የቦንብ ጥቃት ስራቸውን መስራት እንዳይችሉ የሚከለከልበት እጅግ አስከፊ ሁኔታን እያየን ነው። ጌብሊ ያክለው እንደዚህ አይነት ጠንካራ ውጊያ በሚካሄድበትና ለጋዛ ያለው አቅርቦት በተገደበበት ወቅት በሀገሪቱ ውስጥ ያሉ ጋዜጠኞች የሚያስተላልፉት መረጃ እጅግ በጣም አስፈላጊ መሆናቸውን ይገልጻሉ። ከስፍራው የሚዘግቡ ጋዜጠኞች ሲኖሩና በቀጥታ እነዚህን ምስሎች ሲያቀርቡ የበለጠ ተጠያቂነት የሚኖርበትን ሁኔታ ይፈጥራሉ። ዳህዱ ሌላ ተጨማሪ ልጃቸውን እየቀበሩ ባሉበት ወቅት ዓለም አቀፉ የወንጀለኞች ፍርድ ቤት በጦርነቱ ላይ በሚያደርገው ምርመራ በጋዜጠኞች ላይ የሚፈጸሙ ወንጀሎችንም እንደሚያካትት ለድንበር የለሽ የጋዜጠኞች ቡድን አረጋግጧል። በጄሲካ ጃሬት ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ ትመኝሽ ና አመሰግናለሁ። አሁን ደግሞ ወደ አንድ ጤና ጉዳይ እንሻገር። ከፍተኛ የሆነ ጉዳት በጭንቅላታቸው አሊያም በአከርካሪያቸው ላይ ደረሰባቸው ሰዎች ከጉዳታቸው እንዲያገግሙ ለማድረግ በጥልቅ ውሃ ውስጥ ገብተው እንዲጓዙ ማድረግ የተሻለ ሕክምና ዘዴ ሆኖ መመዝገቡን የአውስትራሊያ ተመራማሪዎች አስታውቀዋል። ይህን የተመለከተውን የአሶሽየትድ ፕሬስ ዘገባ ኤደን ገረሞት አስደምጠናለች። ሮሳውያኑ 2009 በስራ ላይ ሳለ አደጋ የደረሰበት ጀምሰን ከብዙ አመታት በኋላ ባለፈው አመት በጉዳቱ ላይ ለውጥ ያመጣ እንደሆነ ለመሞከር በሚል ኢመርዥን ቴራፒ በመባሉ ወደሚታወቀው ጥልቅ ውሃ ውስጥ የመግባት ህክምና ምርምር ፊቱን አዙሯል። ይሄ ህክምና የተለመደ የህክምና ዘርፍ አይደለም። ውሃ ውስጥ የሚረዱ የስኩባ ልብሶች ወይም ደግሞ መሳሪያዎችን ማጥለቅ እንዲሁም ደግሞ በጥልቁ ውስጥ መራመድና መጓዝንም ይጠይቃል። ከባድ ሚዛኖች ይዤ ገብቼ ጥሩ ቀለል ያሉና የእውነት እንቅስቃሴዎችን መስራት ያስደስተኛል። ጀርባዬ ላይ ብቻ አምስት ቀዶ ጥገናዎች የተሰሩልኝ ሲሆን በመላው አካላቴ ላይ ወደ አርባ የሚሆኑ ቦታዎች በቀዶ ጥገና ተሰርተውልኛል። ምንም ተስፋ ያልነበረኝ ጊዜያቶች ነበሩኝ። ነገሮች እጅግ ከባድ ነበሩ። የአንጎልና የአከርካሪ ጉዳት ያለባቸው ሰዎች ላይ የተደረገ አንድ አዲስ ጥናት በውሃ ውስጥ መስረጊያ ልብሶችን ለብሰው የአካል ብቃት እንቅስቃሴ የሚያደርጉ ሕሙማን ያላቸው ለውጥ የሚያበረታታን ይላል። ውሃ ውስጥ የመጥለቅ ሕክምና ዘዴው እየሰራ መሆኑን የሚያሳዩ ብዙ ተጨባጭ መረጃዎች የተገኙ ሲሆን አሁን ታዲያ ተመራማሪዎቹ ይህ አዲስ ጥናት እንዴትና ለምን ውጤታማ እንደሆነ ማረጋገጥ ይፈልጋሉ። ኬት ዳቪሰን የደቡብ አውስትራሊያ ዩኒቨርሲቲ ዋና ተመራማሪ ናቸው። ውሃ ውስጥ ጠልቀው መግባታቸው በአእምሯቸውና በአካላቸው መካከል ያለው ጥብብሎች ሙሉ ለሙሉ እንዲቀየር ያደርጋል ብለን እናስባለን። ይሁን እንጂ ከደህንነት አንጻር በሕክምና ሙሉ ለሙሉ እርግጠኛ ያልሆኑ ሰዎችም አሉ። ሊሊ ኮቼን የአውስትራሊያ የፊዚዮቴራፒ ባልደረባ ናቸው። አልቆ መግባቱ ለብዙዎቹ ደንበኞች ጥሩ ነው። ነገር ግን ግዴታ ጭንቅላታቸው ከውሃ ውስጥ መሆን የለበትም። ይህንን ህክምና የሚሰጡት ሐኪሞች ተሳታፊዎቹ በዚህ መሰል የህክምና ሙከራ ላይ ለመሳተፍ ብቁ መሆን አለባቸው ይላሉ። እስካሁን ድረስም ከአስር ሺህ በላይ መሰል መርሃ ግብሮች መካሄዳቸውን ነው የሚናገሩት። ደመን ጄምሰን ህክምናው ለውጥ እያመጣልኝ ነው ይላል። የተሻለ ስሜት፣ የበለጠ ኃይል፣ የተሻለ እንቅልፍ እና አመጋገብ ኖሮኛል። ውሃ ውስጥ የምወድቅ ቢሆን የምወድቀው ጉዳቴን በሚያባብስ መልኩ በፊቴ በኩል አይሆንም። ይህ ህክምና ዘዴ በአሁኑ ሰዓት በመላው ኒውዚላንድና በአውስትሬሊያ ሙከራ እየተካሄደበት ነው። ውጤቱም በቀጣይ ሁለትና ሶስት ዓመታት ይፋ የሚደረግ ይሆናል። ለአሶሽየትድ ፕሬስ ዘገባ ኤደን ገረመው። የተከበራችሁ አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና ነው አብረናችሁ ቆይተናል። የሰላም ምሽት ይሁንላችሁ።